አቶ ገአስ አህመድ የአፋር የሰብአዊ መብቶች ድርጅት ሊቀመንበር አፋር ክልል ውስጥ የህዝባዊ ወያኔ ሀርነት ትግራይ ታጣቂዎች ጥቃት ማድረሳቸው ተገልጧል። ጥቃቱ ምን ይመስላል? ምንስ የደረሰ ጉዳት አለ? ጠቅለል አድርገው ይንገሩን። በጣም አመሰግናለሁ። እንግዲህ ጥቃቱ የደረሰበት በሁለቱ ወረዳዎች ነው። አንደኛው የመጀመሪያው ከወልዲያና ከሀያ በኩል የሚያዋስኑ ውዋ የሚባል ወረዳ ነው። ላለፉት ሁለት ቀናቶች፣ ትናንትናና ከትናንት ወዲያ ወደ ስድስት ሰዎች ሞት፣ ከሀያ ሰዎች በላይ ቁስለኛ የሆኑበት ሁኔታ ያለው። ሁለተኛ ወረዳ በራህሌ ወረዳ ላይ አሰዳ ተብሎ በሚጠራ አካባቢ ላይ እንደዚሁ በመድፍና በተለያዩ ከባድ መሳሪያዎች ያደረሱት ጥቃት ነው። ከዛም ላይ ብዙ ሰዎች ጉዳት የደረሰባቸው እና በአካባቢው ላይ የዚህ የኢንተርኔት ቴሌፎን አገልግሎት ካለመኖሩ አንጻር በሰው በሰው ነው የምንሰማው። ምን ያህል ጉዳት እንደደረሰ ማጣራት አልቻልንም ግን በእንስሳትና በሰዎች ላይ ጉዳት እንደደረሰ ነው ያለኝ መረጃ። የህዝባዊ ወያኔ ሀርነት ትግራይ ቃል አቀባይ አቶ ጌታቸው ረዳ ለፈረንሳይ የዜና ወኪል ኤኤፍፒ እንደተናገሩት ከሆነ ሰላማዊ ሰዎች ላይ ጥቃት አላደረስንም ብሏል። መረጃዎች እንደሚጠቁሙት ደግሞ ሰላማዊ ሰዎች እንደተገደሉ ነው የሚነገረው። በእናንተ በኩል ያለው መረጃ ምን ይመስላል? በትክክል እንደውም ቤታቸው ውስጥ የተኙ ሰዎች ናቸው። እንግዲህ ሀራ ከሚባለው አካባቢ ነው ይሄንን ከፍተኛ መድፎችን የተኮሱት። እንግዲህ በጣም ከሀያ ኪሎ ሜትር አካባቢ የሚጠጋ ቦታ ላይ ነው እነሱ ያሉት። መከላከያ አጠገባቸው ተኩስ የሚከፍት ባለበት ሁኔታ ላይ ውዋ ድረስ ከአሁን በፊት ለይዘውት የነበሩት ወረዳ የለቀቁት ወረዳ ነው። ሆን ተብሎ የአፋርን ሲቪል ህዝብ ለማጥፋት የዘር ማጽዳት ካልሆነ በስተቀር እዛ አካባቢ ላይ ምንም አይነት የሰፈረ ኃይል የለም። ስለዚህ ከሩቅ ሆነው በከባድ መሳሪያዎች የታገዙ ጥቃት ነው የፈጸሙት። ቤታቸው ውስጥ ተኝተው የነበሩ ህጻናቶች፣ ሴቶች፣ ወጣቶች፣ ሽማግሌዎች ናቸው ጉዳት የደረሰባቸው። ስለዚህ ሲቪል አልነካንም የሚለው እንግዲህ ከየት መጥቶ ነው? ያ መሳሪያ እንግዲህ ከሰማይ የወረደ አይደለም። እነሱ የተከሱት መሳሪያ ለመሆኑ በእርግጠኝነት ራሳቸው የሚያምኑ ከሆነ የሞቱትም ትክክለኛ ሲቪል የሆኑ ሰዎች ናቸው ነው የምንለው። ውጊያው እንግዲህ ሰኞ፣ እንደገና ደግሞ ማክሰኞ፣ ትናንትናም ሌሊትም እንደቀጠለ ነው የሚነገረው በአንዳንድ መረጃዎች። እናንተ ባላችሁ መረጃ በአሁን ሰዓትስ ውጊያው ምን ይመስላል? ውጊያው እንግዲህ እዛ አፋር አካባቢ ላይ በራህሌ በሚባለው አካባቢ ከፍተኛ ሀይል ነው ያመጡት እነሱ ተራራማ አካባቢዎችን ለትግራይ የሚያዋስኑ ተራራማ አካባቢዎችና አፋር ጋርም ገባ ብለው እዛ አካባቢ ነው ከባድ መሳሪያዎችን የጠመዱት። ከዛ ላይ የሚተኩሱት አሻግረው ያሉትን የአፋር አርብቶ አደሮች እየገደሉ ያለበት ሁኔታ ነው ያሉት። ነገር ግን በዛ በጣም ብዙ ታጋዮች የአፋር አርብቶ አደሮች ራሳቸውን ለመከላከል እዛ አካባቢ ላይ ከፍተኛ ተጋድሎ እያደረጉ ያለበት ሁኔታ ነው ያለው። በዚህኛው ለወልዲያና ለሀራ በኩል የሚያዋስነው እዋ ወረዳ ላይ ምንም አይነት በአካባቢው ላይ እንትን ባልነበረበት ነው ከባድ መሳሪያዎችን ወደ ከተማዎች ሆን ተብሎ እየተደረገ ለመሆኑ የሚያሳየው እዛ አካባቢ በአቅራባቸው የሰፈሩ ሌሎች መከላከያዎች ባሉበት ሁኔታ ላይ ወደ ህዝብ መተኮስ ለምን አስፈለገ? በተለይ ህዝብንና መከላከያውን ለማጣላትና ህዝብ ሆን ተብሎ በመከላከያ እንዲነሳ ያደረጉት አሻጥር መሆኑ ይታይ ያስታውቃል። ሌላ ሁለተኛ ደግሞ የነበራቸውን ቂም በቀል ምክንያቱም ከዛ አካባቢ ላይ ከፍተኛ ጦርነት በመክፈት የአፋር ልዩ ኃይሎች ታጋዮች፣ አርብቶ አደሮች እነሱ ናቸው ለቀው እንዲወጡ ብዙ መስዋዕትነት ስለዚህ ያንን በቀል ለመበቀል ያሰቡ እስከሚመስል ድረስ ነው እየተፈጸመ ያለው ጥቃት። አቶ ጋስ፣ እናንተ የአፋር የሰብአዊ መብቶች ድርጅት እንደመሆናችሁ መጠን ሰላማዊ ሰዎች ላይ ጉዳት እንዳይደርስ በጦርነቱ ወቅት ማለት ነው ሆን ተብሎ ጉዳት እንዳይደርስ መልእክታችሁ ምንድን ነው? መልእክታችን እኛ መጀመሪያም ብለናል። ምክንያቱም ጦርነቱ እየተከናወነ ያለው አፋር ምድር ውስጥ ነው። ምክንያቱም እነሱ የራሳቸውን የትግራይ ክልል የሚባለውን በህገ መንግስቱ ራሳቸው ባጸደቁት ህገ መንግስት መሰረት አንድን ክልል ወደ አንድ ክልል ዘልቆ እንትን ማለት ህገ መንግስታዊ ግድፈት ነው እና እነሱ እየፈጸሙ ያሉት ያንን ነው። ለሲቪሉ ህብረተሰብ የማያስቡ ሰዎች መሆናቸውን ነው እንትን ያለው እኛ ለአውሮፓን ፓርላመንት ማሳውቀናል። ምን ያህል ሰዎች እንደገደሉብን፣ ምን ያህል ሰዎች እንደተፈናቀሉብን፣ አሁንም ተጨማሪ የሆኑት ኢንፎርሜሽኖችን ጆሮ ዳባ ልበስ ብለው ያሉት የወስተርን መንግስታቶች አሁንም የሚየጮህ ያሉት ለወያኔና ትግራይ ተርቧል ትግራይ ጄኖሳይድ እየተባለውን እንትን የሚባለው በእኛ በኩል የሚፈጸመውን ጄኖሳይድ ማየት ያልቻሉትን እንዲያዩ የበኩላችንን እያሳወቅን ያለ ነው። እኛ አሁንም ሲቪሉን ፕሮቴክት ሊደረግ ይገባል የሚል መልእክት ነው ማስተላለፍ የምንፈልገው። አቶ ጋስ አህመድ የአፋር የሰብአዊ መብቶች ድርጅት ሊቀመንበር ጊዜዎትን ሰውተው ለሰጡን ቃለመልልስ በዶችቬሌ አድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ።